የአሜሪካ ድምፅ ነው በ 19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 13 2016 ዓ ም ዝግጅታችን ጀመረ ኢትዮጵያና ሶማሊያ ችግራቸውን በውይይት እንዲፈቱ ጉተሬሽ ጥሪ አቀረቡ። ሁሌም የምንመራው በመርሃችን መሰረት ነው። መርሃችንም ሶማሊያን ጨምሮ የሁሉም ሀገራት ሉዓላዊነትና የግዛት አንድነት እንዲከበር ነው። አሁን የተፈጠረው ሁኔታ በውይይት ይፈታል የሚል ተስፋ አለን። የሰማችኋቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ኢትዮጵያ የጅቡቲ የመጠጥ ውሃ አቅርቦቷን በአምስት እጥፍ ልታሳድግ ነው። ምላሽ ያላገኙ የትግራይ ክልል ተፈናቃዮች በድጋሚ ሰልፍ አካሄዱ የሚሉትና ሌሎች ዘገባዎችም በምሽቱ ስርጭታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነው ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራሳ ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ በድጋሚ፣ እንደምናመሻችሁ በሶማሌ ላንድ ወደብ ጉዳይ የተወዛገቡት ኢትዮጵያና ሶማሊያ ችግራቸውን በውይይት እንዲፈቱ ጉቴረሽ ጥሪ ስለማቅረባቸው፣ ኢራን እስራኤል ኢራንን ለማጥቃት ከመነሳቷ በፊት ከገባችበት ማጥ መውጣት ይኖርበታል ስለማለቷ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን አራት የአፍሪካ ሀገሮችን እየጎበኙ ነው። ከአፍሪካ ዋንጫ ጨዋታዎችም አንዱን ይመለከታሉ የሚሉት የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። ኢትዮጵያና ሶማሊያ ችግራቸውን በውይይት እንዲፈቱ ጉተሬዥ ጥሪ አደረጉ። ኢትዮጵያ ከሶማሌላንድ ጋር የባህር በርን በተመለከተ የተፈራረመችውን የመግባቢያ ሰነድ ተከትሎ በኢትዮጵያና ሶማሊያ መካከል የተፈጠረውን ውጥረት በንግግር እንዲፈቱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ትናንት እሁድ ጥሪ አድርገዋል። የባህር በር የሌላት ኢትዮጵያ በያዝ ነው የፈረንጆች አዲስ ዓመት የመጀመሪያው ቀን በቀይ ባህር ላይ ወደብና የባህር የባህር በር እንዲኖራት የሚያስችል ነው የተባለው የመግባቢያ ስምምነት ከራስ ገዟ ሶማሌላንድ ጋር ተፈራርማለች። በምትኩም ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ ቢነገርም ኢትዮጵያ ይህን አላረጋገጠችም። በሌላ በኩል አንድ የአፍሪካዊ አገር በተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ በቅርቡ ያገኛል የሚል ተስፋ እንዳላቸው እና አምስት ቋሚ አባላት ሀሳቡን መደገፋቸውን ዋና ጸሐፊው ተናግረዋል። አድማጮች ዝርዝሩ በዜናው ትንታኔ ክፍለ ጊዜ ይቀርባል። ካሜሩን ለህፃናት መደበኛ የወባ መከላከያ ክትባት መርሃ ግብር በመጀመር የመጀመሪያው አገር ሆነች። ይህንኑ ተከትሎ ጋቪ በሚል ምህጻር የሚታወቀው በድሆች አገር የህፃናት ክትባት ተደራሽነትን ለማሳደግ የተቋቋመው ጥምረት ዋና ዳይሬክተር ኦርሊያን ንጉየን በሽታውን ለመዋጋት በያዝነው ትግል አብይ ምዕራፍ የተመዘገበበት ታሪካዊ ቀን ነው ብለዋል። ለአጃንስ ፍራንስ ፕሬስ በሰጡት ቃል በወባ ክትባት ላይ በጣም ረዥም ለሆነ ጊዜ ስንሰራ ቆይተናል፣ ያሉት ዳይሬክተሩ ለሰላሳ ዓመታት ሲሰሩበት እንደቆዩ ተናግረዋል። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲ እንደዘገበው እንደ ኤሮፓ አቆጣጠር በ2020 በዓለም ዙሪያ የወባ ህሙማን ቁጥር ወደ 241 ሚሊየን ደርሶ የነበረ ሲሆን ከመካከላቸው 627 ሺህ ሰዎች ሞተዋል። በወባ በሽታ ምክንያት በብዛት የሚሞቱት ከሳህራ በታች ባሉ የአፍሪካ ሀገሮች የሚገኙ ህጻናት መሆናቸውን ዘገባው ጠቅሰዋል። ወባን ለመዋጋት በቅርቡ የተለያዩ የክትባት አይነቶች የተፈቀዱ ሲሆን ካሜሩን የምትጠቀመው ግላክሶስ ሚዝ ክላይን በተባለው የመድኃኒት ኩባንያ በተሰራው ክትባት መሆኑ ተመልክተዋል። የኦክስፎርድ ዩኒቨርሲቲ የወባ ክትባትም በዚህ የአውሮፓውያን አመት መጨረሻ ላይ ጥቅም ላይ ይውላል ተብሎ ይጠበቃል። ሁሉም ክትባቶች በተደጋጋሚ መስጠት ያለባቸው ሲሆን በሽታውን ሙሉ በሙሉ እንዳይተላለፍ ለማድረግ አይችሉም። በመሆኑም ሰዎች የአልጋ አጎበሮች መጠቀምና ጸረ ወባ መድኃኒቶችን መርጨታቸውን እንዲቀጥሉ የሕክምና ባለሙያዎች አሳስበዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራንን ለማጥቃት ከማሰባቸው በፊት ከገቡበት ማጥ ውስጥ ራሳቸውን በሚያወጡበት ሁኔታ ላይ ማተኮር አለባቸው ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ዛሬ ተናገሩ። ቃል አቀባዩ ናስር ካናኒ ዛሬ ሰኞ በሰጡት መደበኛ ጋዜጣዊ መግለጫቸው ላይ እንደተናገሩት በስልጣን ላይ ያለው የጽዮናውያን አገዛዝ በተለይም ወንጀለኛው ጠቅላይ ሚኒስትር በክልሉ ያሉ ሌሎች የኃይል ማዕከላትን የማጥቃት ከንቱ ምኞታቸውን ትተው ከገቡበት ማጥ ውስጥ ራሳቸውን ቢያወጡ ይሻላል ብለዋል። ይህ የካኒን አስተያየት የእስራኤል ጠቅላይ ሚኒስትር ባለፈው ሳምንት ኢራንን አናጠቃም ያለው ማን ነው? እያጠቃን ነው በማለት የተናገሩትን ተከትሎ የተሰጠ አስተያየት መሆኑን አሶሴትድ ፕሬስ ዘግበዋል። ኢራን እና እስራኤል ለዓመታት በጦርነት ጥላ ውስጥ ሲጎናተሉ ቆይተዋል። ባለፈው ቅዳሜ እስራኤል በሶሪያ ዋና ከተማ በፈጸመችው ጥቃት የኢራን ልዩ ጦርና አብዮታዊ ዘብ የሚገለገልበት ህንፃ ሲወድም በትንሹ አምስት ኢራናውያን መሞታቸውን የሶሪያና የኢራን መንግስት ዜና አውታሮች ዘግበዋል። ጥቃቱ የደረሰው እስራኤል በጋዛ የምታደርገውን ጥቃት ማስፋቷን ተከትሎ በቀጠናው ውጥረት እየተዛመተ ባለበት ወቅት መሆኑም ተመልክተዋል። ኤል ጥቃት በቅርብ ታሪክ ውስጥ ከፍተኛ እልቂት ያስከተለና እጅግ አውዳሚ ከሆኑ ወታደራዊ ዘመቻዎች አንዱ ነው ተብሏል። የጋዛ ጤና ባለስልጣናት እንደሚሉት የእስራኤል ጥቃት ወደ 25 ሺህ የሚጠጉ ፍልስጤማውያንን ገድሏል። ሰፊ ውድመት ያስከተለና ሚሊየን ከሚሆነው የግዛቱ ህዝብ ከ80 ከመቶ በላይ የሚሆኑትን ከመኖሪያ ቤታቸው ነቅሏል። እስራኤል ጥቃቱን የጀመረችው ሐማስ እንደ ኤሮፓ አቆጣጠር ጥቅምት 7 1200 ሰዎችን የገደለበትን 250 የሚያህሉትን አግቶ የወሰደበትና በእስራኤል ታይቶ የማያውቅ ድንበር ዘለል ጥቃት ማድረሱን ተከትሎ ነው። አሁን ድረስ ወደ 130 የሚጠጉ ታጋቾች በሐማስ ቁጥጥር ስር እንደሚገኙ እስራኤል ታምናለች። ጦርነቱ በቀጠናው ሌላ ውጥረት የቀሰቀሰ ሲሆን፣ ሌሎች ግጭቶችንም ሊያቀጣጥል ይችላል የሚል ስጋት ማሳደሩን አሶሲየትድ ፕሬስ በዘገባው አመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ለስድስት ቀናት የሚቆየውን የምዕራብ አፍሪካ ሀገራት ጉብኝት ዛሬ የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኬፕ ቨርዴ ገብተዋል። በቆይታቸውም ከአፍሪካ መሪዎች ጋር በቀጠናዊና የጸጥታ ችግሮች ዙሪያ ይወያያሉ ተብሏል። አራት የአፍሪካ ሀገራትን ለመጎብኘት ትናንት ከዋሽንግተን ዲሲ የተነሱት አንቶኒ ብሊንከን ጉብኝታቸውን ከኬፕ ቨርዴ ጀምረዋል። በዚያም ከሀገሪቱ ጠቅላይ ሚኒስትር ኡሊሴስ ካሪሪያ ኢ ሲልቫን ጋር ተወያይተዋል። ቀጣይ ጉዞአቸውን ወደ አይቬሪ ኮስት፣ ናይጄሪያና አንጎላ ያደርጋሉ ተብሎ ይጠበቃል። የብሊንከን የጉዞ መርሃ ግብር የወደብ ከተማዋን ለማዘመን ከዩናይትድ ስቴትስ መንግስት ሚሊዮን ሚሊኒየም ቻሌንጅ ኮርፖሬሽን የገንዘብ ድጋፍ ያገኘችው የፖርቶ ዳ ፕራያ ወደብ ከተማን መጎብኘትን ያካተተ ነው። በአይቬሪ ኮስትና ኢኳቶሪያል ጊኒ መካከል የሚካሄደውን የአፍሪካ ዋንጫ የእግር ኳስ ውድድር እንደሚከታተሉም እቅድ ተይዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ማቴው ሚለር ከጉዞው በፊት እንደተናገሩት ብሊንከን የዩናይትድ ስቴትስ በአፍሪካ የሚኖራት የመሰረተ ልማት ኢንቨስትመንት በአፍሪካ የሁለትዮሽ ንግድን ለማሳደግ፣ በአገር ውስጥና በአህጉሪቱ የስራ እድል ለመፍጠር እንዲሁም አፍሪካ በዓለም አቀፍ ገበያ እንድትወዳደር የሚያግዝ መንገድ መሆኑን አጽንኦት ይሰጣሉ ተብሏል። በበርካታ የዓለም ሀገራት የሚገኙ የሩሲያ ዳያስፖራ አባላት ከታሰረ ሶስት ዓመቱን ያስቆጠረውን የተቃዋሚ መሪ አሌክሲ ናቫልኒን እስር በመቃወም ትናንት እሁድ አደባባይ ወጥተዋል። እዚህ ዩናይትድ ስቴትስ ካሊፎርኒያ ግዛት ቢቨርሊ ሂልስ ውስጥ 250 የሩሲያ ስደተኞች የተሳተፉበትን ተቃውሞ የመሩት አናቶኒያ ዘመለናስኪያ የናቫልኒ እስር ፖለቲካዊ መሆኑን ተናግረዋል። ዘመሊናስኪያ ለአሜሪካ ድምፅ እንደተናገሩት ናልቫኒ የተቃወመው ፑቲንን ነው፣ የውንብድና አገዛዝና ሙስናን ነው። የመንግስት ግልበጣን አልጠራም ብለዋል። ዲሞክራሲያዊ በሆነ መንገድ ፑቲን ያልሆነ ሌላ ሰው እንዲመረጥ ነው የጠየቀው ያሉት አስተባባሪዋ እንደ አክራሪ ተቆጥሮ እስር ቤት ተወርውረዋል። 19 ዓመት እስር ፈርደውበታል ሲሉም አክለዋል። ቀደም ሲል በማጭበርበር ተወንጅሎ ታስሮ የነበረውን ናልቫኒ እንደ ኤሮፓ አቆጣጠር በ2023 በአክራሪነት ተከሶ የ19 ዓመት እስራት ተቀጥተዋል። ዩናይትድ ስቴትስ የሩሲያ ሕጋዊ ሂደቶች በመተቸት የተቃዋሚ መሪ እንዲለቀቅ ጠይቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዩናይትድ ስቴትስን ጨምሮ በናልቫኒ ጉዳይ የሚደረግን ጣልቃ ገብነት ተቀባይነት የሌለውና የማይሞከር መሆኑን ልንገልጽ እንወዳለን ብለዋል። ከዚሁ ጋር በተያያዘና በመጨረሻም የሩሲያው ፕሬዝደንት ቭላድሚር ፑቲን የምርጫ ዘመቻ በደጋፊዎቻቸው ፊርማ የተሞሉ 95 ሳጥኖችን ለማዕከላዊ የምርጫ ኮሚሽን አቀረበ። የሩሲያ የዜና አውታሮች እንደዘገቡት ፊርማዎቹ ፑቲን እንደ ኤሮፓ አቆጣጠር በመጪው መጋቢት 17 በሚደረገው ፕሬዝደንታዊ ምርጫ በእጩነት መቅረብ የሚችሉ መሆኑን ለማረጋገጥ የተሰጡ ድጋፎች ናቸው። ፑቲን ምንም እንኳ ከገዢው የዩናይትድ ስቴትስ ፓርቲ ጋር የጠበቀ ግንኙነት ቢኖራቸውም በምርጫው የሚወዳደሩት ገለልተኛ እጩ ሆነው ነው። በምርጫው በአሸናፊነት እንደሚወጡ እርግጠኛ ናቸው ለተባሉት ፑቲን ይህ መንገድ ሩሲያን ቢያንስ ለተጨማሪ ስድስት ዓመታት እንዲመሩ ያስችላቸዋል ተብሏል። የፊርማ ድጋፉን ማሰባሰብ ያስፈለገው የሩሲያ ምርጫ ሕግ በገለልተኝነት የተመዘገቡ እጩዎች በምርጫው ለመሳተፍ ከአርባ የአገሪቱ ክልሎች ቢያንስ 300 ሺህ ፊርማዎችን እንዲያቀርቡ ስለሚያስገድድ ነው። የሰባ አንድ ዓመቱ ፑቲን ከአሁን ቀደም ሁለት ጊዜ ስልጣናቸውን በመጠቀም ህገ መንግስቱ እንዲሻሻል በማድረጋቸው በመርህ ደረጃ እስከ ሰማኒያዎቹ አጋማሽ ዕድሜያቸው ድረስ ስልጣን ላይ መቆየት የሚችሉበትን ሁኔታ አመቻችተዋል። ፑቲን ኤሮፓ አቆጣጠር በ1953 ካረፉት የሶቪየት አምባገነን ጆሴፍ ስታሊን በኋላ ለረዥም ጊዜ ስልጣን ላይ የቆዩ የክሬምሊን መሪ ናቸው። እስካሁን ድረስ ለምርጫው ሶስት ተፎካካሪ እጩዎች የቀረቡ ቢሆንም አንዳቸውም ቢሆን ፑቲንን የማሸነፍ አቅም የሌላቸው መሆኑ ተመልክተዋል። ሶስቱ ተፎካካሪዎች የኮሙኒስት ፓርቲ ኒኮላይ ካሪቶኖቭ፣ የሊብራል ዲሞክራት ፓርቲ ሊዮኒድ ስሉትስኪ እና የአዲሱ የህዝቦች ፓርቲ ቭላዲላቭ ዳቮንኮቭ ሲሆኑ ሦስቱም ፓርቲዎች የተባበረች ሩሲያ ፓርቲ አብላጫ ድምፅ በያዘበት ፓርላማ መቀመጫ ያላቸው ናቸው። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እጅግ አድርገን እናመሰግናለን። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 13 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ስሜቶቻችን በዛ በጥፋት ምን እንደሚያስፈልገን የሚነግሩ መልክተኞች ናቸው። ከሰማ ናቸው አልሰማ ናቸው። ግን ከዛ ስሜት ተነስቶ ወደ ቁጣ ውስጥ መግባት ይቻላል። ማይገባ ነገር ውስጥ መግባት ይቻላል። እና ከዚህ የተነሳ ድግግሞሽ በሆነ ቁጥር እነዚያ ዓይነት ሁኔታዎች ከአእምሮ ጤና ጋር ከመዛባት ጋር ይያያዛሉ። የሰማችኋቸው ዶክተር ሳሙኤል ወልዴ ይባላሉ። በአእምሮ ጤና ዙሪያ ምክራቸውን ሊያጋሩን በሁለተኛው አጋማሽ ተመልሰው ይመጣሉ። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው አብይ ርዕስ ዘገባ እንለፍ። ኢትዮጵያ ከሶማሌላንድ ጋር የባህር በርን በተመለከተ የተፈራረመችውን የመግባቢያ ሰነድ ተከትሎ በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት በንግግር እንዲፈቱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እሁድ ዕለት ጥሪ አድርገዋል። በሌላ በኩል አንድ አፍሪካዊ ሀገር በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ በቅርቡ ያገኛል የሚል ተስፋ እንዳላቸው ዋና ጸሐፊው ተናግረዋል። እንግዱ ወልዴ ዝርዝሩን ይዟል። ትናንት እሁድ ካምፓላ ኡጋንዳ ላይ ጋዜጣዊ መግለጫ የሰጡት ዋና ጸሐፊው አዲስ አበባና ሞቃዲሾ በመካከላቸው የተፈጠረውን ውጥረት በውይይት እንዲፈቱ ጥሪ አድርገዋል። የባህር በር የሌላት ኢትዮጵያ በያዝነው የፈረንጆች አዲስ ዓመት የመጀመሪያው ቀን በቀይ ባህር ላይ ወደብና የባህር በር እንዲኖራት የሚያስችል ነው የተባለ የመግባቢያ ስምምነት ከራስ ገዛዋ ሶማሌላንድ ጋር ተፈራርማለች። በምትኩም ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ ቢነገርም ኢትዮጵያ ይህን አላረጋገጠችም። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ሶማሊያን ጨምሮ የሁሉም አገራት ሉዓላዊነት እንዲከበር እንደሚሽው ተናግረዋል። ሁሌም የምንመራው በመራችን መሠረት ነው። መራችንም ሶማሊያን ጨምሮ የሁሉም አገራት ሉዓላዊነትና የግዛት አንድነት እንዲከበር ነው። አሁን የተፈጠረው ሁኔታ በውይይት ይፈታል የሚል ተስፋ አለን። ካምፓላ ላይ በመካሄድ ላይ ባለው በማደግ ላይ ያሉ ሀገራት ስብስብ የሆነው እና ቻይናን የሚጨምረው ቡድን ሰባ ሰባት ሲደመር ቻይና ተብሎ በሚጠራው ማህበር ስብሰባ ጎን ለጎን ከዜና ሰዎች ጋር የተገናኙት ጉተሬዝ አሜሪካ፣ ቻይና፣ የአውሮፓ ህብረት፣ የአፍሪካ ህብረት እና የአረብ ሊግ የሶማሊያ ሉዓላዊነት እንዲከበር ያደረጉትን ጥሪ አስተጋብተው የውይይት አስፈላጊነትን አጽንኦት ሰጥተዋል። ባለፈው ሐሙስ ካምፓላ ላይ በተካሄደው የምስራቅ አፍሪካ ሀገራት የልማት በይነ መንግስታት ባለሥልጣን ኢጋድ ስብሰባ ላይ የተካፈሉት የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ ተወካዮች በኢትዮጵያና ሶማሊያ መካከል የተፈጠረው ውጥረት እንዲረግብ ጥሪ ማድረጋቸው ይታወሳል። ሶማሌላንድ ከ30 ዓመታት በላይ ከሶማሊያ ተገንጥላ በራስ ገዝነት ብትቀጥልም ዓለም አቀፍ ዕውቅና ግን የላትም። ሶማሊያ እንደ አገሪቱ ግዛት አካል አድርጋ ስለምትቆጥራት ከሌሎች ሉዓላዊ ሀገራት ጋር ግንኙነት እንዲኖራት አትፈቅድም። ሶማሊያ ባለፈው ሐሙስ ባወጣችው መግለጫ የመግባቢያው ስምምነት ቀድሞ ውድቅ ካልሆነ ከኢትዮጵያ ጋር የሚደረጉ ውይይት አይኖርም ብላለች። ስምምነቱ ተግባራዊ እንዳይሆን ሁሉንም ህጋዊ አማራጮች እንደምትጠቀምም አስታውቃለች። በሌላ በኩል አንድ አፍሪካዊ አገር በተመድ የጸጥታ ምክር ቤት ቋሚ መቀመጫ በቅርቡ ያገኛል የሚል ተስፋ እንዳላቸው ዋና ጸሐፊው ተናግረዋል። አምስት ቋሚ አባላት ሐሳቡን መደገፋቸውንም አስታውቀዋል። ሌሎች አባላትም ቢያንስ ለአንድ አፍሪካዊ አገር አባልነት ድጋፍ እንዳላቸውም ጠቁመዋል። አፍሪካውያን በጸጥታው ምክር ቤት አባል አለመሆናቸው ግልጽ ኢፍትሐዊነት ነው ብለዋል ዋና ጸሐፊው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔ መጽሔቱ ይቀጥላል። ኢትዮጵያ ለጅቡቲ በየእለቱ የምታቀርበውን 20 ሜትር ኩብ የመጠጥ ውሃ መጠን ወደ 100 ሜትር ክቡ ለማሳደግ እንደወሰነች ተገለጸ። የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ለዚህ ውሳኔ አተገባበር ይጠቅማሉ የተባሉ ስራዎችን በመከናወን ላይ እንደሆኑ ተናግረዋል። ከመጠጥ ውሃ በተጨማሪ ኢትዮጵያ ለጎረቤቶቿ የምታጋራቸው ሀብቶች እንዳሉ የጠቆሙት ሚኒስትሩ ይህም ቀጠናዊ ትስስርን ለማጠናከር እና አብሮ ለማደግ ያስችላል ብለዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የከፍተኛ የኢኮኖሚ ተመራማሪው ዶክተር አቡሌ መሀሪ ደግሞ እርምጃው ጠቃሚ እንደሆነ ገልጸው ስምምነቱ ግን ጥንቃቄን እንደሚሻ አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝራለው። የኢትዮጵያ የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋና በድሬዳዋ የጅቡቲ ቆንስላ ዲሬክተር ጄኔራል አምባሳደር ሙሳ ሐጂ ጀማል የተመራ ልኡክ ባለፈው ሳምንት መጨረሻ ላይ በሶማሌ ክልል አዲጋላና አካባቢው የሚገኘውን የኢትዮ ጅቡቲ የመጠጥ ውሃ ፕሮጀክትን እንደጎበኘ የሚኒስቴር መስሪያ ቤቱ መረጃ ያመለክታል። ስለ ጉብኝቱ ለአሜሪካ ድምፅ አስተያየት የሰጡት ሚኒስትሩ ዶክተር ሀብታሙ ኢተፋ የመጠጥ ውሃ ፕሮጀክቱን የአፈጻጸም ደረጃ እንደገመገሙ ተናግረዋል። ፕሮጀክቱ ሲጠናቀቅም ወደ ጅቡቲ በየቀኑ እየተላከ ያለው የአቅርቦት መጠን በአምስት እጥፍ እንደሚጨምር ተናግረዋል። አሁን ባለው ደረጃ ወደ ሀያ ሺህ ሜትር ኪዩ ፐር ዴይ አካባቢ ነው ውሃ የሚያገኙት። ስለዚህ ይሄ በሙሉ ካፓሲቲ ወደ መቶ ሺ ሜትር ኪዩብ በቀን ውሃ ወደፊት ማግኘት የሚችሉበት አለ። ይሄንን ደግሞ በደንብ በመተጋገዝ የምንቀጥልባቸው ስራዎች ኖራሉ ማለት ነው። የውሃ ጉድጓዶቹ በጀነሬተር ሲሰሩ እንደቆዩ ሚኒስትሩ አውስተው ለዚህም ብዙ ሺህ ሊትር ነዳጅ ለፍጆታ ሲውል እንደነበር አመልክተዋል። አሁን ግን ውሃው በኤሌክትሪክ ኃይል እንዲሳብ ለማድረግ አካባቢው ከኢትዮጵያ የኃይል መስመር ጋር መገናኘቱን ገልጿል። ኢትዮጵያ ውሃን ጨምሮ ለጎረቤቶቿ የምታጋራቸው ሀብቶች ቀጣናዊ ትስስርን ለማጎልበት እንደሚያስችሉም ሚኒስትሩ አስረድተዋል። በዚህ በቀጠናው ላይ ኢትዮጵያ ሰፊ ህዝብ ያላት ትልቅ የኢኮኖሚ ዕድገት ውስጥ ያለች ከፍተኛ ምስል ለማለት ደግሞ እያሳፋች የምትገኝ በጣም ብዙ አንድ የሚያደርጉን ከወገኖቻችን ጋር ከጎረቤት ሀገሮች ከጅቡቲ፣ ከኤርትራ፣ ከሶማሊያ፣ ከኬንያ፣ ከሱዳን ጋር የሚጋራ ማንነት ያላቸው ሕዝቦች ጭምር አብሮ የሚኖሩባት ሀገር እንደመሆኗ መጠን የቀጣናዊ ትስስር ለጋራ ብልጽግና ይጠቅማል የሚል እምነት አለን። አብሮ የመልማትና እኩል ተጠቃሚነትን ታሳቢ አድርጎ ጭምር መተጋገዝ እጅግ ያስፈልጋል የሚል ምል መልዕክት በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት ከፍተኛ የኢኮኖሚ ተመራማሪ ዶክተር አቡሌ መሀሪ እርምጃው በሀገራቱ መካከል መተማመንን ይፈጥራል ብለዋል። ይበል የሚያሰኝ ነው። ምክንያቱም ኦሪጂናል ኮኦፕሬሽንን ከማስተባበር ወይም ከማጠናከር አንጻር በጥሩ አዎንታዊ ሚና ይጫወታል ብዬ ስለማምን ማለት ነው። ሆኖም ዶክተር አቡሌ እንደ ውሃ ባሉ ሀብቶች ላይ የሚደረግ ስምምነት ጥንቃቄን እንደሚሻ ያሳስባሉ። የከርሰ ምድር ውሃ የባለቤትነት ጥያቄ የሚነሳበት የሚገባ ነው። ይህ ውሃ ከየት ወደየት ፍለው ያደርጋል። ምክንያቱም የከርሰ ምድር ሪሶርስን ከዚህ ቀደም በተለያዩ ሀገራት ችግር ይዞ ሲመጣ እናያለን። እና እንዲሁም ደግሞ ውሃ ሕይወት ነው። ስለዚህ እንደነዚህ አይነት ሪሶርሶችን ለምሳሌ የኢትዮጵያና የጅቡቲ የዲፕሎማሲያዊ ግንኙነት ቢሻክር፣ እኛ በውሃውን ተያያዥ ልናደርግ አንችልም። ለምሳሌ እኛ ከጅቡቲ የወደብ ክራይ ብትጨምርብን ወይም ሌሎችን የዲፕሎማሲ ግንኙነታችን ቢሻክር፣ በዚህ ውሃ ላይ እንደፈለግን ስልጣን ኖሮን የምናደርገው ጉዳይ አይደለም። ምክንያቱም የዚህ የሂውማኒቲ ጉዳይ የዌልፌር ጉዳይ ስለሚነሳ ማለት ሰዋዊ ነገር ስለያዘ ውሃ ሕይወት ከመሆኑ ጋር ተያይዞ ማለት ነው እና እንደዚህ አይነት ስምምነቶችን የረጅም ጊዜ ስምምነቶች መስማማት ከወዲሁ በጥንቃቄ ካልታየ ውሃ ሕይወት ነው፣ በጥንቃቄ ሊታይ የሚገባል የሚል እምነት አለኝ። ኢትዮጵያ ለጎረቤት ሀገራት ከምታቀርበው የኤሌክትሪክ ኃይል ጋር ተያይዞ የሀገር ውስጥ ፍላጎት ሳይሟላ እንዴት ወደ ውጭ ይሸጣል የሚል ቅሬታ የሚያነሱ በርካቶች ናቸው። በውሃውን በኩል ይኸው ቅሬታ እንደሚነሳ የተጠየቁት ሚኒስትሩ ዶክተር ሀብታሙ ተከታዩን ምላሽ ሰጥተዋል። መጠጥ ውሃን በሚመለከት ትክክል ነው። እኛ በሀገር ደረጃ አሁን ያለን ካብሬጅ በሚቀጥሉት ሰባት ስድስት ዓመታት ወደ መቶ ፐርሰንት ነው ለማድረስ ነው ይሰራ ያለን ምክንያቱም በየአመቱ ከስድስት ሚሊዮን በላይ ዜጎቻችን ተጨማሪ የውሃ ተጠቃሚ ናቸው። ይሄ ቁጥር በጣም ትልቅ ቁጥር ነው ማለት ነው። ሶ በሁሉም ክልል፣ በሁሉም ቀበሌ፣ በሁሉም አካባቢ ትጎት ሰርቶ መንግሥት ከቀጥታ ከትሬጀሪ ጭምር መጥቦ እየሰራበት የሚገኘው የመጠጥ ውሃ ስራዎች ናቸው። ሁለቱ ነ ይሰራ ነው ያለን። ምክንያቱም ኢትዮጵያ ውስጥ የምናመጣው ልማት ለብቻው ሳይሆን ከጎረቤት ሀገሮቻችን ጋር ስላስያስብ ነው የጋራ ተጠቃሚነት ማድረግ ጠምን ይችሉ ኢትዮጵያ ለጅቡቲ የመጠጥ ውሃ ማቅረብ የጀመረችው ከስድስት ዓመታት በፊት ነው። ከአቅርቦቱ ምን ያህል ዓመታዊ ገቢ እንደምታገኝ የተጠየቁት ዶክተር ሀብታሙ ግን ዝርዝሩን ከመግለጽ ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ወደ ተከታዩ ዘገባ ስናልፍ በትግራይ ክልል የተካሄዱ ሰልፎችን እንመለከታለን። በትግራይ ክልል አራት ከተሞች የሚገኙ ተፈናቃዮች ዛሬ ባካሄዱት ሰላማዊ ሰልፍ ወደ ቀያቸው እንዲመለሱና አስቸኳይ ሰብአዊ ድጋፍ እንዲቀርብላቸው ጠይቀዋል። ይህን ጥያቄያቸውን በተደጋጋሚ እንዳቀረቡ ለአሜሪካ ድምጽ ያስታወሱት ተፈናቃዮች ምላሽ ግን አለማግኘታቸውን ተናግረዋል። ሰላማዊ ሰልፎቹ የተካሄዱባቸው ከተሞች አዲግራት፣ አድዋ፣ ሽረ እንዳስላሴና አክሱም ናቸው። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና የክልሉ ጊዜያዊ አስተዳደር ከዚህ ቀደም በሰጣቸው መግለጫዎች የተፈናቃዮቹን ጥያቄ በፕሪቶሪያው ስምምነት መሰረት ለመመለስ ከፌዴራል መንግስት ጋር ተባብሮ እንደሚሰራ ገልጿል። ሙልጌታ ጽብሃ ከአዲግራት ከተማ የተካሄደውን ሰልፍ ተከታትሎ ተከታዩን ዘገባ ልኳል። በትግራይ ክልል በሰሜን ኢትዮጵያው ጦርነት ምክንያት የተፈናቀሉ ዜጎች ጥያቄያቸውን ዛሬ ሰኞ ካቀረቡባቸው ከተሞች አንዷ በሆነች በአድግራት ከተማ ከተለያዩ አካባቢዎች ተፈናቅለው በከተማዋ የተጠለሉ ተፈናቃዮች ተሳትፈዋል። ከሰልፉ ተሳታፊዎች አንዷ ወይዘሮ አልጋነሽ ገብረ ዮሐንስ ከኢሮብ ወረዳ ዳልጌዳ ቀበሌ ተፈናቅለው በከተማዋ ተጠልለው ይገኛሉ። ቀያቸው በኤርትራ ኃይሎች ቁጥጥር ስር እንደሚገኝ የገለጹት ወይዘሮ አልጋነሽ በፕሪቶሪያው የሰላም ስምምነት መሰረት የውጭ ኃይሎች ከአካባቢው እንዲወጡና ሰብአዊ እርዳታም እንዲቀርብላቸው ለመጠየቅ ሰልፍ እንደወጡ ለአሜሪካ ድምፅ ተናግረዋል። ሰልፍ ዝወጣናል ምክንያት ከ2013 ዓ ም ጀምሮ ከቀያችን ለቀን በዚህ በአዲግራት ከተማ እየኖርን እንገኛለን። ሰልፍ የወጣንበት ምክንያት ትኩረት እየተሰጠን ስላልሆነ ነው። በረሃብና በብርድ እየተሰቃየን ነው። ወደ አካባቢያችን ለመመለስ እንፈልጋለን። እስከምንመለስ ደግሞ ሰብአዊ እርዳታ ያስፈልገናል። በተደጋጋሚ ሰልፍ እየወጣን በፀሐይና በነፋስ ቆመን እየዋልን የሚሰማን አካል ግን የለም። ተፈናቅለው በተጠለሉባት በአድግራት ከተማ ከአንዲት ልጃቸው ጋር እንደሚኖሩ የሚናገሩት ወይዘሮ አልጋነሽ እንደ እርሳቸው ከቀያቸው ለመውጣት ያልቻሉ አቅመ ደካሞች በከባድ ችግር ውስጥ እንዳሉ አመልክተዋል። እቲ ህዝቢ ከም ድልየቱ ክንቀሳቀስ ይክእልን ሓገዝ እውን ክረክብ በቀያችን የቀረው ነዋሪ እንደፈለገ መንቀሳቀስ አይችልም፣ እርዳታም አያገኝም። መድኃኒትና ሕክምና የለም። ተርቦ በችግር ውስጥ ቢገኝም የሚጎበኘው አካል የለም። የምግብ እርዳታ አያገኝም። የምግብ ነገርስ ይቅርና በዚያ ላሉት እዚህ አዲግራት ያለ ነውም አናገኝም፣ ሰሚን አጥተናል። ሌላው የሰልፉ ተሳታፊ አቶ አለም አጽበሃም ከሶስት አመታት በፊት መዘጋ ቆራሬት ከተባለች ከተማ እንደተፈናቀሉ ይናገራሉ። ቀደም ሲል ይተዳደሩበት በነበረ የንግድ ስራ የተሻለ ህይወት እንደነበራቸው አስታውሰው አሁን ግን የሰው እጅ ጠባቂ ሆነናል ይላሉ። ባለሀብት ነው የነበርኩ። ከባለሀብትነት ወደ ተመጽዋትነት ወይ ድህነት ወደ ልመና ነው የገባ ነው። አሁን ወደ ከባድ ረሃብና ችግር ነው የገባ ነው ማለት አሁን የሚደረግ ሰብአዊ ሀገዝ የለም። ስለዚህ ይህ ካልተደረገ ደግሞ ህዝቡ እያለቀ ነው። በቃ ሰላማዊ ሰልፊ ያው የፕሪቶሪያ ስምምነት ይተግበር ነው አንደኛው ማለት ነው። ወደ ቀያችን ተመልሰን እኛ ሰርተን አርሰን ግረን መብላት ስለምንችል ወደ በታችን ተመልሰን ስራችን እንድንሰራ ቦታችን ይለቀቅ። ዳሳ ደግሞ ያለ ገደብ ይደረግልን። ልጆቻችን እንድማሪ ፍቀድላቸው። ከዚህ በፊት በተረጋጋም ወጥተናል። በጣም ህዝቡ እንደዚህ አይነት መፍኩር ድምፂ አሰምቶ ነበረ። ከዚህ በፊትም ሰላማዊ ሰልፍ ወጥተናል። መልስ የሚባል ግን የሰጠን የለም። ጊዜያዊ መንግስት ይሁን የፌዴራል መንግስትም ይሁን መልሲ የሚባል ለዚህ ጆሮ ሰጥቶ ያዳመጠው ሰው የለም። ትልድል ሊያዳምጡት መልስ ሊሰጡትም ይገባል ማለት ነው። የህዝብ ድምፅ ሊሰማ ነው የሚገባው ማለት ነው። ይህ በረሃብ እየረገፈ ዝም ብለ ማየት መንግስት አለ ማለት ልትችል አችልም። ስለዚህ መንግስት መኖሩን እንዲታወቅ ከሆነ ደግሞ የህዝብ ጥያቄን መልስ መመለስ ተገቢ ነው የሚሆነው ማለት ነው። በስልክ ያነጋገርናቸው በሽረንዳ ስላሴ ከተማ በተካሄደው ሰልፍ እንደተሳተፉ የጠቀሱት አቶ አወተ ገብረ ሚካኤል የተባሉ ተፈናቃይ በበኩላቸው ተከታዩ ብለዋል። አንድ አመት ሰለስተ ወር የሚሆን ርዳታ ተቀበልንም። የተመላለትን ሰላማዊ ሰልፍ ስናደረግ ያው የሚሰማል መንግስት ግን እስካሁን ድረስ የለም። ረሃቡ በጣም ሀይለኛ ረሃብ ነው ያለ። ያው መክሰው ከኛ ያለበት ሽሪያ ከተማ ያው ብዙ የበለ በብዛት ህዝቡ እያለቀ ነው። ያው እግሩም እያበጠ ነው፣ ፊቱም ምናምን ስታየው ያው ብጫ ነገር እየመሰለ ነው። በጣም አደገኛ ሁኔታት ነው ያለ። ነው ያው ይህን አለም ሁኔታ በቅርብ ሊዳርግ እንደሚችል አቶ አለም አጽብሃ ስጋታቸው ያመለክታሉ። ይህን ጥያቄ ካልተመለሰ በጣም የተወሳሰበ ችግር ሊገባ ነው የሚመስለኝ። አንደኛ በረሃብ ያለቀ ሲሄድ ዝም ብሎ እንትን ያይ ወደ ሌላ ግጭትም የሚያስኪድ ነገር ይመስለኛል ማለት ነው። ግርግር፣ የሰዎች ህልቀትም እየጨመረ ይሄዳል፣ ህውከትም ሊፈጠር ይችላል ማለት ነው። ምክንያቱም እየሞተ ዝም ብሎ እስካሁን ታግሰዋል። ከዚህ በኋላ ደግሞ የምታገስበት እንትንም የለውም ማለት ነው። የክልሉ ጊዜው አስተዳደር የፌዴራሉ መንግስትና ዓለም አቀፍ ተቋማት ለተፈናቃዮቹ ጉዳይ ትኩረት ሰጥተው እንዲሰሩም ጠይቀዋል። ሰልፈኞቹ ያነሷቸው ጥያቄዎች አስመልክቶ ከክልሉ ጊዜያዊ አስተዳደር አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ቀደም ሲል ተፈናቃዮች በመሰል ሰልፎች ላነሷቸው ጥያቄዎች የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ በሰጡት ምላሽ ተፈናቃዮች ወደ ቀያቸው መመለስ አስተዳደራቸው ቅድሚያ የሚሰጠው ተግባር እንደሆነ መግለጻቸው አይዘነጋም። ለዚህም አስተዳደራቸው በፕሪቶሪያው የሰላም ስምምነት መሰረት ችግሩን ለመፍታት ከፌዴራሉ መንግስት ጋር እንደሚሰራ አስታውቆ ነበር። ለአሜሪካ ድምጽ ሙሉጌታ ኣፅበሃም አድግራት። ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። በተከታዩ ዘገባ ወደ ቤንሻንጉል ስናልፍ የጉምዝ ሕዝቦች ዲሞክራሲያዊ ንቅናቄና የቤንሻንጉል ሕዝቦች ነጻነት ንቅናቄ ፖለቲካ ፓርቲዎች አመራሮቻቸውና አባሎቻቸው ታስረው እንደሚገኙ ገለጹ። የክልሉ ፍትህ ቢሮ በበኩሉ በወንጀል ድርጊት ተጠርጥረው የታሰሩ ግለሰቦች እንዳሉ አረጋግጦ ሁለቱ ፓርቲዎች አባሎቻቸውና አመራሮቻቸው ስለመታሰራቸው ያቀረቡለት አቤቱታ ለመኖሩን ገልጿል። በሌላ በኩል ጉዳያቸው በፌዴራል ፍትህ እየታየ ያሉ ግለሰቦች እንዳሉ ያስታወቀው ቢሮ በፍርድ ቤት ቀርበው መከታተል ባለመቻላቸው እልባት ሊሰጣቸው አልቻለም ብሏል። ናኮር መልካ ተጨማሪ አለው። በቤኒሻንጉል ጉሙዝ ክልል የሚንቀሳቀሰው የጉሙዝ ሕዝቦች ዴሞክራሲያዊ ንቅናቄ ፓርቲ ጉህዴን ሊቀመንበር አቶ ግራኝ ጉደታ በክልሉ መቶ ሰባ የሚደርሱ አባሎቻቸው በሶስት ዞኖች ውስጥ ታስረው እንደሚገኙ ለአሜሪካ ድምጽ ገልጸዋል። ከታሳሪዎቹ መካከል ስድስቱ የፓርቲው ማዕከላዊ ኮሚቴ አባላትና አመራሮች እንደሆኑም ተናግረዋል። አጠቃላይ መተከል ወደ ሳባ ሁሌት እንደገና ከማሺና አሶሳ ወደ ስምንት ናቸው። ጠቅላላ ድምር መቶ ሳባ ነው። አሁን አጠቃላይ ግማሾቹ ከስምምነት በኋላ ይፈታሉ ተብሎ ተስፋ ከተሰጠ በኋላ ነው። መተከል ዞን ደግሞ አሁን ማዕከላዊ ኮሚቴ ሳይበንዶ በቁጥር ስድስት ናቸው። እንደገና ከማሺ ላይ ያሉ ስድስቱም ፍርድ ቤትም ቀርቦ አያውቅም። ፓርቲው ከክልላዊ መንግስቱ ጋራ ባለፈው አመት ጥቅምት ወር ሁለት ሺህ አስራ አምስት ዓመተ ምህረት በደረሰው የሰላም ስምምነት መሰረት በፓርቲው ስም የታሰሩ የተወሰኑ አባላት እንደተፈቱ አክለው ገልጸዋል። በተመሳሳይ የቤኒሻንጉል ህዝቦች ነጻነት ንቅናቄ ፓርቲም ከአስር በላይ የሚሆኑ አመራሮቹና አባላቱ ታስረው እንደሚገኙ አመልክቷል። አቶ መርቀንያ ዙቤር የፓርቲው የፖለቲካ ጉዳዮች ኃላፊ ናቸው። የታሰሩት አራት የስራ አስፈጻሚ አባላት ናቸው። አንድ ማዕከላዊ ኮሚቴ፣ አንድ የወረዳ አመራር እና ሌሎችም የድርጅቱ አባላት ናቸው የታሰሩት። እኔ ቁጥሩ በትክክል ባላቅ ከአስር በላይ አባላት እንደታሰሩ ነው ያለምንም ምክንያት፣ ያለምንም ወንጀል ከአስሩ አሁን እስር ላይ ያሉ መጨረሻ የነበረኝ መረጃ እስከ አስራ ሰባት ነበር፣ ግን ከዛ ውስጥ በዋስ የተፈቱ ነበሩ። ኦልሞስት አሁን ወደ አራት ወር ሆኗቸዋል። የክልሉ ፍትህ ቢሮ አቃቤ ሕግ አቶ ጃለት አፉፋ በክልሉ በነበረው ግጭት ተጠርጥረው የታሰሩ ሰዎች እንዳሉ ገልጸዋል። ጥቂት የጎዴን አባላት ጉዳይ በፌዴራል ፍትህ ሚኒስቴር እየታየ ስለመሆኑም መረጃው እንዳላቸው ጠቁመዋል። በጎዴን ጉዳይ ከሱ ፍትህ ቢሮ እጁ ላይ ያለ ነገር የለም ተፈርዶበት ማረሚያ ቤት ያለም የለም። የክልሉ በኩል ማለት ነው። በፌዴራል በኩል ግን ከድርድር በኋላ እነዚህ እነዚህ አባሎቻችን ናቸው ሊፈቱ ይገባል የሚል ጥያቄ ቀርቦ ነበረ። ከመንግስት ጋር ሲደራደሩ ሪፖርት ማድረግ ነው። ክልሉ በፍትህ ሚኒስትር በፍትህ ሚኒስትር በተደረገው ሪፖርት መሰረት መልባት ያገኙ ይገባል። መንግስት በተደራደረው ልክ መፍትሄ ሊሰጣቸው ይገባል የሚል ጥያቄ ክልሉም፣ የክልሉ ፍትህ ቢሮም፣ የክልሉ መንግስቱም ይህንም ይጠብቃል። በዚሁ ጉዳይ የፍትህ ሚኒስቴር የህዝብ ግንኙነት ኃላፊ አቶ አወል ሱልጣን ተጨማሪ ማብራሪያ እንዲሰጡን በእጅ ስልካቸው ላይ ብንደውልም ልናገኛቸው አልቻልንም። የክልሉ አቃቤ ሕግ የቤኒሻንጉል ህዝቦች ነፃነት ንቅናቄ አባላትና አመራሮች ስለ መታሰራቸው በፓርቲው በኩል የቀረበ ቤቱታ አለመኖሩን ገልጸው ጉዳያቸው በህግ እየታየ ያሉ ሰዎች እንዳሉ ጠቅሰዋል። በብሄኒ ም ተብሎ የተከሰሰን የታሰረውም ማረሚያ ቤት ያለ የማውቆ ሰው የለም። ያልተከሰሰ እና ያልታሰረ ሰው የኔ አባል ታስረውብኛል፣ እንዲህ ሆኖብኛል ስለዚህ ይሄ በዚህ በኔ ደረጃ ይሄ ነው የሚል በቤኒን በኩል የቀረበ ያ ቤትታም የለም፣ የታሰረ ሰውም የለም እስከማውቀ ድረስ። ግለሰቦች ግን በፈጸሙት ወንጀል ልክ እየታሰሩ ነው። የሚታሰሩም አሉ፣ ፍርድ ቤት ክርክር ላይ ሂደት ላይ ያሉ ሰዎችም አሉ። የጉደን የፖለቲካ ፓርቲ ስም በቤኒሻንጉል ጉሙዝ ክልል የተለያዩ አካባቢዎች ሲከሰት ከነበረው የጸጥታ ችግር ጋራ እየተገናኘ በተደጋጋሚ ሲነሳ እንደቆየ ይታወሳል። ባለፈው ዓመት ጥቅምት ወር 2015 ዓ ም ጉዴንና የክልሉ መንግስት በሰላምና ልማት ጉዳዮች በጋራ ለመስራት ከተስማሙ ወዲህ በፓርቲው ስም ሲንቀሳቀሱ የቆዩ በሺዎች የሚቆጠሩ ታጣቂዎች በሰላማዊ መንገድ ወደ ኅብረተሰቡ እንደተቀላቀሉ መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። አሁን የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ነን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሐኪምዎን ይጠይቁ ነው። ኢሞሽናል ኢንተለጀንስ በሚለው የእንግሊዝኛ መጠሪያው ይታወቃል። ስሜትን የማወቅ የመግራትና በአግባቡ የመግለጽ እንዲሁም የሌሎችን ስሜት በቅጡ መረዳትና በወጉ የማስተናገድ ክህሎት ተደርጎ ይወሰዳል። የምሽቱ ሐኪሙን የጠይቁ መሰናዷችንም የክህሎቱን ምንነትና በአይምሮ ጤና ላይ ያለውን አንድምታ የሚመለከት ቅንብር ነው። ሙያዊ ትንታኔያቸውን የሚሰጡን የነርቭና የሕክምና ስነ ልቦና ባለሙያው ዶክተር ሳሙኤል ወልዴ ናቸው። ዶክተር ሳሙኤል በግራንድ ኬንያ ዩኒቨርሲቲ የሕክምና መምህርና ደራሲም ናቸው። አሉላ ከበደን ያነጋገራቸው አንድ ሰው በትክክል ማየት የሚችለው በልቡ ነው አስፈላጊ ወይም ወሳኝ ነገሮች ከወትሮው እይታ የተሰወሩ ናቸው ሲል ጻፈ። ፈረንሳዊው ደራሲ ገጣሚና ጋዜጠኛ በሌሎች ስራዎቹም ይታወቃል፣ አንቷን ደ ሳንት ኤግዚፔሪ። አንዳንድ ነገሮች ከአእምሯችን የላቀ የማሰብ ችሎታ በላይ ለልባችን፣ ለጥልቁ ስሜታችን ቅርብ ናቸው እንደማለት ዶክተር ሳሙኤል፣ ወደ እርሶ ልምጣል። ለዛሬው ሐኪሙን ይጠይቁ ፕሮግራማችን ትኩረት መንደርደሪያ ያልኩትን ነበር ያስቀደምኩት። በእንግሊዝኛው አጠራር ኢሞሽናል ኢንቴሊጀንስ በአጽሮቱ ኢኪው በሚል መጠሪያ የሚታወቀው የስሜት ልህቀት ወይም ስሜትን በቅጡ በማወቅ እና በመግራት የመጠበብ ክህሎትና በአእምሯችን ጤና ላይ ያለውን አንድምታ ነው የሚመለከተው። ምንነቱን ከማወቅ ብንነሳ፣ ለመሆኑ ይሄ ብዙ የተነገረለት ነገር ግን አሁንም በአመዛኙ የማይታወቅ ኢሞሽናል ኢንቴሊጀንስ ምንድን ነው? መጽሐፍ የወጣው በ1995 አውሮፓን መቆጣጠሪ ዳንኤል ጎልማን የሚባል በጊዜው የሃርቨርድ ፕሮፌሰር የነበረው ሰው ኤሞሽናል ኢንቴሊጀንስ የሚለውን መጽሐፍ ጽፎ አስነበበ። ከዛ ጥያቄው፣ ውይይቱ፣ ፍላጋው፣ ሙጠራው የበዛ መጣ እና በዋናነት ይህ ኤሞሽናል ኢንቴሊጀንስ የሚነካካው የአንድ ሰው የስሜት መካፈታ የሚገለጥባቸው መንገዶች መናገሩ ይቀላል ምን እንደሆኑ እና አራት አጣቂያዎችን ያካለለ ነው። ራስን የመግዛት ችሎታ፣ ራስን የማወቅ ችሎታ፣ እንደዚህም ደግሞ በማህበረሰባዊ ተግባቦት ላይ ከፍተኛ ተጽዕኖ የማምጣት ችሎታ፣ በግንኙነት ሰዎች ላይ የሚገለጽ ጥበብና እውቀት ነው። ራስን ማወቅ ምንድን ነው? ራስን መግዛት ምንድን ነው? የሚለውንስ ስናል ስሜት ግታዊነትን የሚገሩ ሰዎች፣ ከውስጥ የሚወጣው ግለት መግራት የሚችሉ ሰዎች በዚህ በስሜት ምህቀት ውስጥ ከፊተኛ ቦታ ያገኙ ሰዎች ናቸው። ይሄ በጣም አስፈላጊ ነው። ብዙ ጊዜ የስሜት መነሳሳት ብዙ የሚያያዘው ከቁጣም ጋር ከንዴትም ጋር አንዳንዴም ከደስታ ውስጥ የሚፈልቁ ሰዎችን ወደ ግብታዊነት የሚከቱ ስሜቶችን የሚገዙ ሰዎች እነዛ ሰዎች አዋቂዎች ናቸው። እንደገና ራስንም ማወቅ ነው። የኢሞሽናል ኢንተልጀንስ ውስጥ የሚተላለፉ ወራጭው የሚፍለቀልቁ ማንነቶችን ጉልበታማነትንም ሊሆን ይችላል፣ ወይም የራስን ጉድለት የማወቅ ይሄ ብራይንድ ስፓት የሚባለው ነገር ሁላችንም አለን። እና ያ የኔ ጉድለት ምንድን ነው? ይህን ጉድለት ግን ደግሞ በሌላው ጉበት መሸፈን በፈልግበት አቅጣጫ የትኛው ነው ብሎ ሙላታቸውን፣ ጉድለታቸውን የሚያውቁ ሰዎች የስሜት ልህቀት ወይንም በስሜታቸው ላይ የተጠበሩ ሰዎች ናቸው። እንደዚህም ደግሞ የሶሻል አዌርነስ የማህበረ ሰባዊ እውቀታቸው የሌሎችን ስሜት የመከታተል አቅማቸው ሌሎችን የማንበብና የመረዳት ችሎታቸው እነዚህን ሰዎች በስሜት ጉዳይ ላይ የተራቀቁ ወይም የተጠበቡ ተግባቦት ኤሪያ ላይ በማህበረሰባዊ ተራክቦች ላይ እነዚህም በግንኙነቶች ከፍተኛ ቦታ ያላቸው ተደርጎ እንዲወሰዱ ያደርጋቸዋል። ሌሎችን ተቀብለው የነሱን ሰጥተው በተዋጣ ሀሳብ የተለቀና የገነነ ነገር መገንባት የሚችሉ የሚያስችሉ ሰዎች የሚገለጡባቸው ነው። መልካም። ዶክተር ሳሙኤል ለመሆኑ ይህ የስሜት ልህቀት ስሜትን በእጅጎ የመቆጣጠርና ራስን የመግዛት ክህሎት ከአእምሮ ጤና ጋር እንደምን ተገናኘ? እንዴትስ ነው መጓደሉ ፈተና መኖሩ ደግሞ ለአእምሮ ጤና ትርፋት የመሆኑ ምስጢር? በመጀመሪያ ሁላችንም እንደ ሰዎች በስሜታችን ልንጠለፍ እንደምንችል ማወቅ አለብን። በተለይም ይህንን ነገር የሚያታፍለው የአንጎላችን ክፍል አሚግዳላ የሚባለው ስሜትን በሚመለከት ፍርሃትን፣ ድንጋጤን፣ አደጋን የሚመለከቱ እና በዛ ዙሪያ የሚያጠነጥኑ ስሜቶችን እንደ ወፍጮ የሚያጠራው ትንሽ ኦቾሎኒ የምታክለው የአንጎላችን ክፍል ብዙ ጊዜ አደገኛ ሁኔታ በሆነም በሚመስል ሁኔታ ውስጥ ሌላውን የአንጎላችን ክፍል በተለዩ የፊት ለፊቱ ፍሮንታል ሎብን የሚያመዛዝነውን በቆይታ ነገሮች ለማድረግ ራሱን በመምከር ጊዜ በመጠየቅ በጥበብና በጥንቃቄ ውሳኔ እንድንሰጥ የሚያደርገን የአእምሮ ክፍል ኦቨርራይድ በማድረግ በማለት ስሜታዊና ግብታዊነትን ወደ መሸሽና ወደ መሮቅ አይነት ሁኔታ ውስጥ እንድንገባ እንደሚያደርገን፣ ስትረስ ባለበት ሁኔታ ድንጋጤ፣ አደጋ ባለበት ሰዎች ስሜት ተጠልፈው የማይሆን ነገር ለማድረግና ለማለት እንደምንችል ይሄ ማንነት ዝንባሌ እንዳለን ኢሞሽናል ኢንተሊጀንስን ከታምኮ ሌላው ግን ብዙ ጊዜ በስሜት ልህቀት የተካኑ ሰዎች ራሳቸውን ስለሚያውቁ ስሜታቸውን ቀድሞ ስለሚያውቁ ስለሚገነዘቡ እነዛ ነገሮች በፍጥነት ለማስታገስ እና ምላሽ ለመስጠት ይችላሉ። የስሜቶቻችን በዛ ቅጽበት ምን እንደሚያስፈልገን የሚነግሩ መልእክተኞች ናቸው። ብዙ ጊዜ የሚመጣን የሚሰማን ስሜት ረግጠን ወይም ልብ ብለን አለመያዝ ወደ አደጋ ውስጥ ነው የሚፈጠው። እና እንደዚህ ሁሉም ስሜት መጥፎ በማለት ባይቻልም ስሜቶቻችንን በጊዜው ምን እንደሚያስፈልገን ዋናው ነገር እንደሆነ ይነቅሩናል። ከሰማናቸው አልሰማናቸው ግን ከዛ ስሜት ተነስቶ ወደ ቁጣውስ መግባት ይቻላል። ማይገባ ነገር ውስጥ መግባት ይቻላል። እና ከዚህ የተነሳ ድግግሞሹ በሆነ ቁጥር እነዚህ አይነት ሁኔታዎች ከአእምሮ ጤና ጋር ከመዛባት ጋር ይያያዛሉ። እኔ ለሰዎች አደጋ ከሆንኩኝ፣ ቁጠኛ ከሆንኩኝ፣ እንደዚሁም በማህበረሰባዊ ኑሮ ላይ የምጨነሳውን ብቀንስ ከሆንኩኝ ሰዎች ያገለሉኛል ከመገነን እየተነሳ ወደ ውስጥ ማደግ ይጀምራሉ ማለት ነው። ራሴን መሰብሰብ ይጀምራሉ። ይሄ ደግሞ ዝም ብሎ የሚቀር አይደለም። ያንንግል በራሴ ማተማመን እያላሸቀ ይሄዳል። ራሴ እንጠይቅ እንደ አዘን እንደ ተክዝ ያደርጋል። ከዛም እየጨመረ ሲሄድ ያ ወደ ድባቴ፣ ወደ ጭንቀት ውስጥ ይከታል። እንደዚህ እየተቀጣጠለ ለማገስ ሲባል ወዳልተገባ የሱስ መንተመር ውስጥ ይከታል። ሰንሰለቱ እየተቀጣጠመ ህይወትንም ጥያቄ ውስጥ የሚከት ነገር ውስጥ እስከ መግባት ይኬዳል ማለት ነው። የሚያመጣው ውድቀት ከፍተኛ ነው እና በአእምሮ ጤናም ላይ የሚያስከትለው ጠባሳ እና እንደዚህም ደግሞ አደጋ ከፍታ የሚሰጠው ቦታ ይሆናል ማለት ነው። ዶክተር ሳሙኤል ወልዴ የነርቭና የሕክምና ስነ ልቦና አዋቂ እንዲሁም የሕክምና መምህርና ደራሲ በእንግሊዝኛው አጠራር ኢሞሽናል ኢንቴሊጀንስ በመባል የሚታወቀው በስሜት ጉዳይ የመጠበብ ራስን የመግራት ክህሎት ወይም የስሜት ልህቀት፣ በተለይ በአእምሮ ጤና ላይ ያለውን አንድምታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። አሉላ። ዶክተር ሳሙኤል ወልዴን እጅግ አድርገን እናመሰግናለን። ተከታዩ ዝግጅታችን ደግሞ የአፍሪካ ነክ ርዕሶች ነው። የኮሌራ ወረርሽኝ ቢያንስ በአስር ሀገሮች ተዛምቷል። ይህም የተባበሩት መንግስታት የሕፃናት መርጃ ድርጅት ወይም ዩኒሴፍን ያሳሰበ ሲሆን በተለይ የዛምቢያና የዚምባብዌ የወረርሽኙ ይዞታ በጣም አስጊ መሆኑን ዩኒሴፍ አመልክቷል። እንደ ዓለም አቀፍ ድርጅትና እንደ ዓለም አቀፍ የጤና ድርጅትና የዩናይትድ ስቴትስ የአለም አቀፍ ልማት ተራድኦን የመሳሰሉ ዓለም አቀፍ ተቋማትን ድጋፍ ለማግኘት ይቻል ዘንድ የዝምባብዌ መንግስት ውሃ ወለዱን በሽታ ብሔራዊ አደጋ ብሎ እንዲያውጅ የሀገሪቱ የጤና አዋቂዎች በማሳሰብ ላይ ናቸው። ኮሎምበስ ማፉንጋ ከሀራሪ ያጠናቀረውን ዘገባ በዛሬ የአፍሪካ ነክ ርዕሶች ቆንጆ ይታየ ታቀርበዋለች። የዩኒሴፉ የምስራቅና የደቡባዊ አፍሪካ የጤና ጉዳዮች አማካሪ ዶክተር ፖል ኢንጋካኩም እንዳሉት በአስር የአፍሪካ ሀገሮች የኮሌራ ወረርሽኝ እየተዛመተ ሲሆን ቁጥራቸው ወደ ሁለት መቶ ሺህ የሚጠጉ ሰዎች በበሽታው ተይዘዋል። ከሶስት ሺህ የሚበልጡ ደግሞ ለህልፈት ተዳርገዋል። እሳቸው እንዳሉት ከአስሩ ሀገሮች መካከል ኢትዮጵያ፣ ሞዛምቢክ፣ ታንዜኒያ፣ ሶማሊያ፣ ዛምቢያ እና ዚምባብዌ አጣዳፊ የኮሌራ ወረርሽኝ ቀውስ ውስጥ ነው ያሉት። The key drivers are long-term poor water sanitation and hygiene conditions. የወረርሽኙ ዋና ስር የሰደደ የውሃ ንጽህናና የንጽህና አጠባበቅ ችግሮች ናቸው። በእነዚህ ላይ የአየር ንብረት ለውጡ የሚያስከትለው የጎርፍና የድርቅ አደጋዎች ለወረርሽኙ አመች ሁኔታን ይፈጥራሉ። በዓመት መጨረሻ የሚካሄዱ በዓላት፣ ስለ በሽታው ለማኅበረሰቡ በቂ ትምህርት አለመሰጠቱ፣ ለበሽታው የተጋለጡ ሰዎች ፈጥነው የህክምና እርዳታ ለመፈለጋቸው ሁኔታውን አባብሶታል። አሳዛኙ ደግሞ አሉ በብዛት የሚታመሙት ሕፃናት መሆናቸው ነው። የዩኒሴፉ አማካሪ አስከትለው ለምሳሌም ያህል የሚያህል ዛምቢያ ውስጥ ከተመዘገቡት የኮሌራ ህሙማን መካከል 52 ሁለት ከመቶ 15 ዓመት ያልሞላቸው ታዳጊዎች እንደሆኑ አመልክተዋል። ዶክተር ፖሊን ካጋጉም አስከትለው ዛምቢያና ዛምቢያ ዚምባብዌ ውስጥ ካለፉት የፈረንጆች የገና ና የአዲስ ዓመት በዓላት በኋላ በኮሌራ የተያዙ ሰዎች ቁጥር በከፍተኛ ደረጃ እንዳሻቀበ ገልጸዋል። ዛምቢያ አንድ ዚምባብዌ እዝ ቨሪ ሲሪየስ የዚምባብዌና የዛምቢያ ሁኔታ እጅግ በጣም ከባድ ነው። ከአካባቢው አገሮች በከፋ ሁኔታ በወረርሽኙ የተጠቁ ሁለቱ ሀገሮች ናቸው። ዛምቢያ ውስጥ ከአስሩ ክፍለ አገራት ዘጠኙ በኮሌራ የተያዙ ሰዎች መገኘታቸውን አሳውቀዋል። ሌላው ችግር በበሽታው ብዙ ሰው እየሞተ መሆኑ ነው። በበሽታው ከተጠቁ ዘጠኝ ሰዎች ውስጥ አራት ከመቶ ሙተዋል። ከአንድ ከመቶ በታች ቢሆን ለመቀበል ይቻላል። ይህ ግን እጅግ ከፍተኛ ቁጥር ነው። እንደ አውሮፓውያን አቆጣጠር በ2024 ከገባ ወዲህ ብቻ ዚምባብዌ 17,000 የኮሌራ ህሙማን መዝግባለች ከእነዚህ ውስጥ 384ቱ ሙተዋል። ለበሽታው ከተጋለጡት ውስጥ ከ2 ከመቶ በላይ መሆኑ ነው። ወረርሽኙ መዛመቱን እንደቀጠለ ነው። ዚምባብዌ ውስጥ የተጣራ የመጠጥ ውሃ አቅርቦቱ ተደራሽነት እጅግ ዝቅተኛ በመሆኑ ነዋሪዎች ንጽህናቸው ተከልለው የተጠበቁ ባልሆኑ ስፍራዎች ውሃ እየቀዱ ለመጠቀም ይገደዳሉ። በዚያ ላይ ፍሳሹ በተጠበቀ መንገድ በጊዜው አለመወገዱ ውሃ ወለዱ በሽታ እንዲዛመት ምክንያት እየሆነ መሆኑ ተነግሯል። ዳግላስ ሞምቤሾራ የዚምባብዌ የጤና ሚኒስትር ናቸው። ማዕከላዊው መንግስት ወረርሽኙን ለመቆጣጠር የተቻለውን እያል ደረገ ነው ብለዋል። በዋና ከተማዋ ጀምረን ጥረት እያደረግን ነው ይላሉ ሚኒስትሩ። ሐራሬ አካባቢ ብትዘዋወሩ ሰው ቆሻሻ በተመደቡት ማጠራቀሚያዎች ብቻ ሳይሆን በየቦታው እንደሚጥል ታያላችሁ። ያ ቆሻሻ ደግሞ ተሰብስቦ አይወሰድም፣ እዚያው ነው የሚቆየው። አሁን መንግስት ሐራሬን ለማጽዳት እንድንችል በጀት መድቦልናል። ውሃ ማከሚያ ኬሚካል የሚገዛበትን ገንዘብም እያዘጋጀ ነው። ሐራሬ ውስጥ በቀን 350 ሚሊዮን ሊትር የነበረው የንጹህ የመጠጥ ውሃ አቅርቦት መጠን በአሁኑ ሰዓት ወደ 200 ሚሊዮን ሊትር ቀንሷል። ኢታይ ሮሲኬ የዚምባብዌ ማህበረሰባዊ ጤና ተቋም የተባለ ድርጅት ዋና ስራ አስኪያጅ ናቸው። እንደ የዓለም የጤና ድርጅት፣ ዩኒሴፍ እና ዩኤስኤአይዲ ያሉ ዓለም አቀፍ የረድኤት ተቋማት ወረርሽኙን ለመቆጣጠር ፈጥነው ይደርሱልን ዘንድ መንግስት ይህንን ወረርሽኝ ብሔራዊ አደጋ ብሎ ሊያውጀው ይገባል ሲሉ በማህበራዊ መገናኛ ገጻቸው ላይ ጥሪ አሰምተዋል። ኦል ሜዠርስ ቱ ኢንድ ኮሌራ ኮሌራ ለማጥፋት የሚሰራውን ስራ መንግስት ማለትም ማዕከላዊ መንግስቱም የክፍለ ግዛቶች አስተዳደሮችም የሚወስዷቸው እርምጃዎች ይወስኑታል። ይህም የንጹሕ አቅርቦትንና ቆሻሻ ማስወገድን ጨምሮ የንጽሕና አገልግሎቱ ተደራሽነት ያካታል። ሕዝቡ ያለማቋረጥ ንጹሕ የመጠጥ ውሃ ማግኘቱን፣ ቆሻሻ ሳይዘገ የመወገዱን፣ የፈነዱ የፍሳሽ ማስወገጃ ቧንቧዎች በቶሎ መጠገናቸውን፣ ሕዝቡ ስለ ኮሌራ አስፈላጊውን መረጃ ማግኘቱን ማረጋገጥ የመንግሥት ኃላፊነት ነው። ዩኒሴፍ ወረርሽኙ በቶሎ በቁጥጥር ስር ካልዋለ በስተቀር ዛምቢያ ውስጥ እንደሆነ ሁሉ የትምህርት ቤቶች መዘጋት ይከተልና የልጆች ትምህርት ሊስተጓጎል እንደሚችል ስጋቱን እያሰማ ነው። የተካሄዱ የማራቶን ውድድሮች በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። የኢትዮጵያ ከሀያ ዓመት በታች ሴቶች ብሔራዊ ቡድን የመልሱን ጨዋታ ቢያሸንፍም ከኮሎምቢያው የዓለም ዋንጫ ማለፍ አልቻለም። ሩሳውያን አትሌቶች በዓለም የዋና ሻምፒዮና ላይ በገለልተኝነት ላለመሳተፍ በመወሰናቸው ከውድድር ውጭ ሆነዋል። በአፍሪካ ዋንጫ እስካሁን ወደ ቀጣዩ ዙር ማለፋቸውን ያረጋገጡት ሁለት ሀገራት ናቸው። እነዚህና ሌሎች የስፖርት ወሬዎች የተካተቱበትን ሳምንታዊ የስፖርት መሰናዶ ኬኔዲ አባተ አዘጋጅቶታል። በትላንትናው ዕለት እሁድ ጥር 12 ቀን በስፔኗ የባህር ዳርቻ ከተማ ሳንታ ፖላ በተካሄደ የግማሽ ማራቶን ውድድር በወንዶች ምድብ ኢትዮጵያዊው አትሌት አንድ አምላክ በልሁ አንደኛ ወጥቷል። አትሌት አንድ አምላክ ርቀቱን 59 ደቂቃ ከ59 ሰከንድ በሆነ ጊዜ ነው ያጠናቀቀው። ሌላኛው ኢትዮጵያዊ ብርሃኑ ወንድሙ ውድድሩን በሁለተኝነት ሲያጠናቅቅ፣ ኬንያዊው ፌሊክስ ኩሩይ ሶስተኛ ደረጃን መያዝ ችሏል። በሴቶች ምድብ በተደረገው የግማሽ ማራቶን ውድድርም እንዲሁ ኢትዮጵያውያን አትሌቶች ድል ቀንቷቸዋል። አትሌት ዘውዲቱ አደራው አንድ ሰዓት ከ07 ደቂቃ ከ57 ሰከንድ በሆነ ጊዜ አንደኛ ስትወጣ የሀገሯ ልጅ ትዕግስት አያሌው ሶስተኛ ወጥታለች። ኬንያዊቷ ቫዮላ ቼፒንጌኖ ውድድሩን በሁለተኝነት ማጠናቀቋን የዓለም አትሌቲክስ መረጃ ያሳያል። በህንድ ሙምባይ በተካሄደ የማራቶን ውድድር ደግሞ በሴቶች ኢትዮጵያውያን አትሌቶች ከአንደኛ እስከ ስምንተኛ ያለውን ደረጃ ይዘው ሲያጠናቅቁ፣ በወንዶች ደግሞ ከ ከአንድ እስከ ሶስት ወጥተዋል። አበራሽ ሚንሴዎ፣ ሙሉ ሀብት ጸጋና መድህን ገብረስላሴ በሴቶች ከአንደኛ እስከ ሶስተኛ በመውጣት ሜዳሊያ ያነሱ አትሌቶች ናቸው። በወንዶች ሀይሌ ለሚ፣ ሃይማኖት አለውና ምትኩ ጣፋ በቅደም ተከተል ያለውን ሜዳሊያ አንስተዋል። ለኮሎምቢያው የዓለም ዋንጫ ለማለፍ የመጨረሻውን ወሳኝ የመልስ ጨዋታ ትናንት ከቀኑ 9 ሰዓት ላይ በአበበ ቢቅላ ስታዲየም ከሞሮኮ ጋር ያደረገው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ጨዋታውን 1 ለዜሮ በሆነ ውጤት አሸንፏል። ሆኖም ሞሮኮ ላይ በተካሄደው የመጀመሪያው ጨዋታ ኢትዮጵያ ሁለት ለዜሮ በመሸነፏ ሁለት ለአንድ በሆነ ድምር ውጤት ተበልጣ ለዓለም ዋንጫው ማለፍ አልቻለችም። የሉሲዎቹ አሰልጣኝ ፍሬው ኃይለ ገብርኤል በሰጠው አስተያየት ቡድኑ የጎል ዕድሎችን አለመጠቀሙ ዋጋ እንዳስከፈለው መናገሩን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ተጫዋቾቼ በጣም የተሻለ እንቅስቃሴ አድርገው ነበር። ያገኟቸውን ግን የጎል ዕድሎች አለመጠቀማችን ወደ ዓለም ዋንጫው እንዳንገባ አድርገው ነበር እንጂ የተሻለ ትውልድ የታየበት ጨዋታ ነው ብዬ ነው ማስበ። ቀጣይ ሀገር ወክለው የተሻለ ቡድን ለመስራት በቂ የሆኑ ልጆች የፈሩበት ነው ብዬ ማስባለ። በመጨረሻው ዙር ማጣሪያ የደርሶ መልስ ጨዋታ ኢትዮጵያን በድምር ውጤት ሁለት ለአንድ ያሸነፈችው ሞሮኮ በነሐሴ ወር በኮሎምቢያ በሚካሄደው ከሃያ ዓመት በታች የዓለም ዋንጫ ላይ አፍሪካን ወክለው ከሚሳተፉ አራት ሀገራት አንዷ ሆናለች። ከተጀመረ ዛሬ አስረኛ ቀኑን የያዘው የ2023 የካፍ የአፍሪካ ዋንጫ የምድብ ማጣሪያ ጨዋታዎች የተለያዩ ክስተቶችን እያስተናገዱ ቀጥለዋል። በአዘጋጇ ኮት ዲቯር በውድድሩ ላይ ከሚገኙ 24 ብሔራዊ ቡድኖች 16ቱ ወደ ጥሎ ማለፍ ፉክክር የሚያልፉ ሲሆን እስካሁን ከስድስት ምድቦች ውስጥ ሁለት ቡድኖች ብቻ ማለፋቸውን አረጋግጠዋል። ሁሉም ቡድኖች ሁለት ሁለት ጨዋታ ያደረጉ ሲሆን ሁለቱንም ግጥሚያዎች አሸንፈው ወደ ቀጣዩ ዙር ያለፉት የቀድሞ ሻምፒዮን ሴኔጋልና የውድድሩ አስደማሚ ክስተት እንደሆነች የተነገረላት ኬፕ ቨርድ ናቸው። ሰማያዊ ሻርኮች በሚል የቁልምጫ ስም የሚታወቁት የትንሿ የምዕራብ አፍሪካ ደሴት ኬፕ ቨርድ ብሔራዊ ቡድን ተጫዋቾች ጋናንና ሞዛምቢክን አሸንፈው አንድ ጨዋታ እየቀራቸው አንደኛ ሆነው ማለፋቸውን አረጋግጠዋል። ግብጽ ቀጣይ የምድብ ማጣሪያ ተፋላሚያቸው ናት። የሞት ምድብ የሚል ስያሜ በተሰጠው ምድብ ሁለት ጋናን ሁለት ለአንድና አርብ ለት ደግሞ ሞዛምቢክን ሶስት ለዜሮ ያሸነፈችው ኬፕ ቨርድ እያሳየች ያለችውን ብቃት ተከትሎ ሀገሪቱ የዛምቢያን ታሪካዊ ስኬት ለመድገም የሚያስችል አቅም እንዳላት በርካታ የእግር ኳስ አፍቃሪዎችና ታዛቢዎች እየተናገሩ ነው። የቀድሞ ሻምፒዮንነቷን ለማስጠበቅ የምትፋለመው ሴኔጋል ደግሞ አርብ ለት ካሜሩንን ሶስት ለአንድ በመርታት ሁለተኛ የምድብ ድሏን አስመዝግባ ወደ ቀጣዩ ዙር አልፋለች። ከእያንዳንዱ ምድብ ውስጥ ሁለት ምርጥ ቡድኖች ና ምርጥ ሶስተኛ ሆነው የሚጨርሱ አራት ቡድኖች ወደ ቀጣዩ ዙር የሚያልፉ ሲሆን ቀሪዎቹ ስምንት ቡድኖች በምድብ ማጣሪያ ይሰናበታሉ። ከምድብ ሁለት ሁለተኛ ሆና ለማለፍ ማሸነፍ ግድ የሚላት ግብጽ አጥቂዋን ሞሐመድ ሳላን በጉዳት አጥታለች። ተጫዋቹ ቀጣይ ሁለት ጨዋታዎች ላይ እንደማይሰለፍ የብሔራዊ ቡድኑ አሰልጣኝ አስታውቀዋል። ሳላ ለህክምና ወደ ሊቨርፑል እንደሚያቀና የተገለጸ ሲሆን ሀገሩ ዛሬ ከኬፕ ቨርድ ጋር በምታደርገው ጨዋታ ወደ ቀጣዩ የ16ቱ ዙር ማለፍ ካልቻል በዚያው ክለቡን ሊቨርፑልን ይቀላቀላል። የአፍሪካ ዋንጫን ያነሳሉ ተብለው ከፍተኛ ግምት ከተሰጣቸው ሀገራት አንዷ የሆነችው ሞሮኮ ትናንት ከዲሞክራቲክ ሪፐብሊክ ኮንጎ ጋር አንዳቻ በሆነ ውጤት ተለያይታለች። በዓለም ዋንጫ አራተኛ ሆና ያጠናቀቀችው ሞሮኮ ምንም እንኳን በአራት ነጥብ ምድቧን በመምራት ላይ ብትሆንም ለማለፍ ከዛምቢያ ጋር ያላትን ቀጣይ ጨዋታ ትጠብቃለች። በአፍሪካ ዋንጫ ምድብ ሶስት ጊኒ ጋምቢያን አርብለት አንድ ለዜሮ ማሸነፏን ተከትሎ ደስታቸውን ሲገልጹ የነበሩ ስድስት ሰዎች መሞታቸውን አጃንስ ፍራንስ ፕሬስ ዘግቧል። የብሔራዊ ቡድኑ ደጋፊዎች በመኪናና በሞተር ሳይክሎች ላይ ሆነው በጊኒ ዋና ከተማ ኮናክሪ መንገዶች ላይ ደስታቸውን በሚገልጹበት ወቅት ነው አሳዛኙ ክስተት የተከሰተው። ከሟቾቹ ውስጥ የሶስቱ ህይወት ያለፈው በከፍተኛ ፍጥነት ሲከንፉ የነበሩ ሁለት ተሽከርካሪዎች በመጋጨታቸው መሆኑንና ሌሎች በአስሮች የሚቆጠሩ ሰዎች ደግሞ በተመሳሳይ የመንገድ አደጋዎች መቁሰላቸውን ዘገባው አመልክቷል። በምድቧ አራት ነጥብ ይዛ ሁለተኛ ደረጃ ላይ የምትገኘው ጊኒ ወደ ቀጣዩ ዙር ለማለፍ ከሴኔጋል ጋር ነጥብ መጋራት በቂዋ ነው። እንደ አውሮፓውያን አቆጣጠር ከየካቲት 2 እስከ 18 በካታር ዶሃ ለሚካሄደው የዓለም የዋና ሻምፒዮና በገለልተኝነት እንዲወዳደሩ እድል የተሰጣቸው የሩሲያ ዋናተኞች ሀገራችንን ካልወከልን አንሳተፍም ብለዋል። ሩሲያ በዩክሬን ላይ ከፈጸመችው ወረራ ጋር በተያያዘ አገሪቱና እሷን በመደገፍ የቆመችው ቤላሩስ ከበርካታ ስፖርታዊ ውድድሮች ታግደው መቆየታቸው ይታወቃል። ሆኖም ባለፈው ዓመት የዓለም የውሃ ላይ ስፖርታዊ ውድድሮችን የሚመራው አካል ባወጣው ቅድመ ሁኔታ መሰረት የሁለቱ አገራት አትሌቶች በገለልተኝነት እንዲሳተፉ ቢፈቅድም ለዶሃው ውድድር የሩሲያ ዋናተኞች እንዳልተመዘገቡ የስፖርት መገናኛ ብዙሃን ዘግበዋል። የቤላሩስ ዋናተኞች ግን በገለልተኝነት በውድድሩ ላይ ለመሳተፍ መመዝገባቸው ታውቋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። በኢትዮጵያ ኦርቶዶክስ ክርስትና እምነት ተከታዮች ዘንድ በድምቀት የሚቀበረው የጥምቀት በዓል በልዩ ሁኔታ በሚከበርባት የታሪካዊቷ ጎንደር ከተማ የዘንድሮ አከባበር ቀዝቀዝ ቢልም ምእመናን ታቦታቱን አጅበው በጥምቀተ ባህሩ ተገኝቷል። ይህን የሚቃኘው ዘገባ ተከታዩ ነው። የጥምቀት በዓል ኢየሱስ ክርስቶስ ወደ ዮርዳኖስ ተጉዞ በቅዱስ ዮሐንስ እጅ የተጠመቀበት ዕለት የሚታሰብበት ቀን ሲሆን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከሚከበሩ በዓላት አንዱ ነው። በጎንደር ከተማ የተሰባሰቡ የኦርቶዶክስ ክርስትና ሃይማኖት ተከታዮችም በታሪካዊው ፋሲለደስ ግቢ በሚገኘው ገንዳ ውስጥ በመጠመቅ የዘንድሮውን የጥምቀት በዓል አክብረዋል። ሆኖም በአማራ ክልል በቀጠለው አለመረጋጋትና ግጭት የተነሳ የዘንድሮ በዓል አከባበር ደብዝዞና በዩኔስኮ በዓለም ቅርስነት ወደ ተመዘገበው ስፍራ ይተሙ የነበሩ ምዕመናንም ቁጥራቸው እጅግ ቀንሶ ታይቷል። ደረጀ መንገሻ የከተማው ነዋሪና የዩኒቨርሲቲ መምህር ሲሆን በዚህ ዓመት የነበረውን አከባበር እንዲህ ገልጸዋል። ዘንድሮ እውነት ለመናገር ያው ብዙ የፖለቲካ ቴንሽንም ስላለ አልደመቀም። ምክንያቱም ኤክስፔክት ከሚደረገው በጣም በታች ነው። ከዚ በፊትም በጣም ለብዙ ዓመታት እዚህ በጥምቀቴና ክብር ያለው የሰው ቁጥር በጣም ሲግኒፊካንት ሊቀንሰዋል። በበዓሉ ላይ ለመካፈል ከካናዳ ወደ ጎንደር የመጣችው መንበረ ስንታየው በበኩሏ ውጥረቱ እንዳለ ሆኖ በዓሉን በሰላም ለማክበር በመቻሏ ግን የተሰማትን ትገልጻለች። ሀገሪቱ ያለችበት ሁኔታ ጥሩ አይደለም። በጣም ብዙ አይነት ስሜት ነው ያለው። ነገር ግን እንደ ሃይማኖተኛና አማኝም ስለሆንኩ ደስተኛ ነኝ። በዓሉን በሰላም ማክበር እፈልጋለሁ። በክልሉ የተፈጠረው ግጭት በኢትዮጵያ መከላከያ ሰራዊትና ፋኖ በመባል በሚጠሩት የአካባቢው ሚሊሺያዎች መካከል የሚካሄድ ነው። በጥምቀት በዓሉ ላይ ታዳሚ የነበረው መኳንንት ፋሲልም ግጭቱ በታሪካዊ ጎንደር ከተማና ና ነዋሪዎች ላይ ስላደረሰው ተጽዕኖ ይገልጻል። ጎንደር አንብታለች ወይም አልቅሳለች። ምክንያቱም ያለው ነገር የምታየው ነገር የሚያሳዝን ነገር ነው። ጎንደር ልጆቿ እንደ ድሮ ከሩቅ አገር ምናምን አልመጡ ያሉ ነገሮች ሁሉ አይደሉም። ጎንደር አልቅሳለች ልክ እንደኔ። በግጭቱ ተሳታፊ የሆኑት ኃይሎች ቀደም ሲል በሰሜን ኢትዮጵያ በተካሄደው ጦርነት በጋራ የተዋጉ ቢሆንም የፌዴራል መንግሥት ክልላዊ ኃይሎችን አፍርሶ ወደ መከላከያ መዋቅሮች እንዲካተቱ መወሰኑን ተከትሎ ወደ ግጭት አምርተዋል። በአዣንስ ፍራንስ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሆኜ ሳስተናግዳችሁ ያምሸውት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ የተለያዩ አስተያየቶች ካሏችሁ ወይም ደግሞ በፕሮግራሞቻችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመጠቆም በፌስቡክ ገጻችን አት ቪኦኤ አማሪክ ወይም በትዊተር ወይም በአሁኑ መጠሪያው በኤክስ ሀሽታግ ቪኦኤ አማሃሪክ በማለት ልታገኙ ትችላላችሁ። ነገ በሌሎች መሰናዶች ዳግም እንጠብቃችኋለን። ሰላም፣ በደህና ደሩ።